ቀጣዩ ዘገባችን ደግሞ የዘጋቢዎች መስኮት ነው። ወጣት ጄናንስ ፈቃዱ ፋርማሲስትና የወለጋ ዩኒቨርሲቲ መምህር ነው። ከሚያገኘው ደሞዝና ጓደኞቹን በማስተባበር ድጋፍ የሌላቸውን ሀያ የኮሌጅ ና የዩኒቨርሲቲ ተማሪዎችን በገንዘብ ና የትምህርት ቁሳቁስ በመደገፍ እንደሚያስተምር ይናገራል። ናኮር መልካ ይሄ ወጣት የሚደግፋቸውን ተማሪዎች መካከል ጥቂቱን አነጋግሮ ተከታዩን ጥንቅልኮልናል። ጂኔኑስ ፈቃዱ በራሱም ተቸግሮ መማሩ ሌሎች ቤተሰብ አልባ የሆኑ ወይም ቤተሰብ እያላቸውም ለማስተማር አቅም የሌላቸውን ተማሪዎች በቻለው መጠን ለማገዝ እንዳነሳሳው ይናገራል። በአሁኑ ጊዜ በእርሱ የሚደግፉ ተማሪዎችን በተመለከተ ማጫውቶኛል። በመጀመሪያ ዲግሪን እንዲስማር የተለያዩ ልጆችን ከተለያዩ የተቸገሩ ልጆችን ሰብስብ በሚችለው ነገር ከሰዎቹ ሚሆን ከተለያዩ ካገኘሁት ነገር እየረዳው ነበር እና እንዲሁም ማረሚያ ቤት ያላቸው ሰዎችን እዛ ዩኒቨርሲቲ ተምሬ ወደ ማታ ማታ ደግሞ ወደዛ ሲመለስ እነሱም ባገኘው እየረዳው ነበረ። ግን ከሁሉም በላይ ጀኔሽን ፎር ጀኔሽን የጀመርኩት ሁለተኛ ዲግሬን በጅማ ዩኒቨርሲቲ ጅማ ሀያ ልጆች ነበረኝ እና የማልተምራቸው ድጋሚ ያሉት የጅማ ዩኒቨርሲቲ እየረዳቸው ነበሩት ልጆችን አሁንም ካገኘው እየረዳው እዚህ ደግሞ ዚም ያሉ ከወለጋ ዩኒቨርሲቲም ከተራ ኮሌጅም ዘንድሮ አምስት ተማሪዎች ከወለጋ ዩኒቨርሲቲ ነበረ። ጂኔኑስ ወገኖቻችንን ሁሌም ሌሎች ከውጭ ሀገር መጥተው ወይም መንግስታዊ ያልሆኑ ድርጅቶች እንዲደግፉልን መጠበቅ የለብንም ይላል። ሰውን ለመርዳት ሰው መሆን ብቻ በቂ ነው ሲልም ይናገራል። ተማሪዎቹን ለመርዳት ስለሚያከናውናቸው ተግባራትና ከዚህ ያገኘሁት ያለውን እንዲህ ያስረዳል። ከሰዎቹም፣ ከሴቶቹም፣ ከተማሪዎቹም፣ ከሰራተኞቹም ከሆስፒታል የሚገኙ ሲያገኝ ወይ ደግሞ የፈለገውን ቦታ ሲደርስ የማይንድ ሳቲስፋክሽን ወይ ሞራል ሳቲስፋክሽን ነው። አላማውን ግብ ሲያደርስ በጣም ነው የሚያስደስተኝ። ስለዚህ ከሁሉም በለሚያጉ ሲማሩም የሆነ ትምህርታቸውን ጨርሶ በቃ እናመሰግንሃለን እንደ አባታችን እንደ ታላቅ ወንድማችን ስለምትረዳን ይኸው በአንተ መኪና ሲባል በቃ ደስ ይላል እና ከዛ በላይ ለመስራት ትነሳሳለህ። የህሊና ፋታ ነው የማገኘው ማለት ነው። በጅማ መምህራን ኮሌጅ የሶስተኛ አመት ተማሪ የሆነው ሸለመ ቤተሰቦቹን በልጅነቱ ማጣቱን እና ተቸግሮ በመማር ለኮሌጅ ቢበቃም መምህር ጂኔን ውስጥ ድጋፍ በማጣቴ ላቋርጠው የነበረውን ትምህርት እንድቀጥል ረድቶኛል ይላል። ጂኔን ውስጥ ታላቅ ወንድም ሆነኝ ሲልም ይናገራል። ታላቅ ወንድምም የለኝም። ከቤት ፍሬ ታላቅ ነበርኩ። እግዚአብሔር እንደሰጠኝ እኔ አሁን አይት ተማሪ ነኝ። እንደ እኔ አይት ተማሪ የሆኑ ከፍለው ይማሩ አሉ። የቤት ክራ ና አንዳንድ ነገሮች ምናምን ትምህርት የምትከፍለው ካለ ያው ትምህርት አያስቸግርም። ሌላም ደግሞ እኔ አሁን እንደራሴ ተማሪ ሹሜ ደግሞ አባትና እናት ሆነኝ ስትል እንዲህ ትገልጸዋለች። መጀመሪያ ወደ ኮሌጁ ስገባ የሚረዳኝ አንድም ሰው አልነበረኝም። አባትም ሆነ እናት የለኝም። የምማርበት ገንዘብ አጥቼ ትምህርቴን ለማቋረጥ የመጨረሻው ደረጃ ላይ ደርሼ ነበር። እናም አገኘኝ አትጨናነቅ ያለኝ ከኔ ውጪ ሌሎች ሀያ ልጆችን እየረዳ ነው የምንበላውን፣ የምንጠጣውን ለትምህርት ቤት የሚሆን ክፍያም ይከፍላል። የቡና ወጪ እንኳ ሳይቀር እሱ ነው የሚሸፍንልን። ልክ እንደ አባት እናቴ ነው የሚሆንልኝ። ለእኔ ብቻ ሳይሆን ለሌሎቹን ጭምር አባ ዲኔኑስ ከጓደኞቹና ይህም በጎ ተግባር ከሚደግፉ ሰዎች ጋር በመሆን ትውልድ ለትውልድ የተባለ በጎ አድራጊ ድርጅት ለማቋቋም ሕጋዊ ሂደት መጀመራቸውን ይናገራል። በሚቀጥለው የትምህርት ዘመንም ለመቶ ሀያ ተማሪዎች የትምህርት መርጃና ሌሎችም ቁሳቁስ ድጋፍ ለማድረግ መዘጋጀቱን በመግለጽ ስለወደፊት ዓላማውም ተከታዩም ብሏል። አንድ መቶ ሀያ ተማሪዎች ወደ ሀምሳ ተማሪዎች ማረሚያ ቤት ላላቸው። እዛ ማረሚያ ቤት አንድ እስከ አስራ ሁለት ክፍል አለ እና ለእነሱ ለማዳስ ስራ ጀምረናል። ተጨማሪም ቴክኒክ እና ሙያ እዛ ማረሚያ ቤት ላላቸው እዛ የሚማሩም ታራሚዎች፣ ለእነሱ ደግሞ ቢያንስ ቱታና መነጸር ልንገዛ አስበናል። እና ይሄን እየሰራ ያለ ነው ሰራተኞች እና እዚህ ከተማሪዎችም አሉ። ኒር ፊውቸር አላማችን የታወቀ ነው። እዚህ ተክተል ላይ አሁን በሌጋሊቲ ላይ፣ በሰፖርት ላይ፣ በካውንስሊንግ ላይ ብዙ ሰዎችን እየፈለግ ስለዚህ ኒር ፊውቸር አላማችን ያጀኔሬሽን ፎር ጀኔሬሽን ቻሪቲ ከመንግስት ጋር ሆነን ሌጋላዝ አርገን ከነሱ ጋር እየሰራን ቢያንስ እንደተባለው ለመጀመሪያ ጊዜ አንድ መቶ ተማሪዎች ሁሉንም ነገር ችለን ለማስተማር ነው። ተማሪዎች ብቻም ሳይሆን አሁን ነቀምደው እና ተዋር አልባ ስለሆኑ እነሱንም ቢያንስ በኤችአይቪ የሞቶች ልጆችን በማስተማር እንዲሁም ሂድናቸው የሄዱት ምንም እርዳታ የሌላቸውም ቤት የሌላቸውም እነሱም አንዳንድ ነገሮች ፋሲሊቴት በማድረግ እንዲሁም በማረሚያ ቤት ያለው ተማሪዎችም ይሁን ሌሎች እርዳታ የሌላቸውን መርዳት በተቻለ ደግሞ አንዳንድ የምናስበው ስቀላሉ መድኃኒት መግዚያ አያጡም። እነሱን ፕሮሞሽን እየሰራን ይህን ከቀይ ማቀል ጋር ሆነን በምክርም ይሁን በገንዘብ ይሁን በተቻለ ነገር መስራት ነው። ለአሜሪካ ድምፅ ሬዲዮ ናኮር መልካ ካምቦ።